ፕሬዚዳንት ኦባማ አሜሪካ ጦርነት ውስጥ እያለች ሁለት ጊዜ የተመረጡ የመጀመሪያው የአሜሪካ ፕሬዚዳንት ሲባሉ በአፍሪካም የአሜሪካንን ወታደራዊ የጦር እዝ በማስፋፋት የመጀመሪያው ፕሬዚዳንት ናቸው እየተባሉ በሀገራቸው ጋዜጠኞች እየተጠለጠሉ ይገኛሉ። በዚህ ሰሞን የውጭ ፖሊሲያቸውን ስኬታማነት በገለጹት ንግግራቸው ወታደሮቻቸውን አመስግነዋል። በጉዳዩ ላይ ሶማሊያን በተመለከተ የሶማሊያ ተወላጁ የጂኦፖለቲክስ የወታደራዊ የባህልና የእምነት ጉዳይ ምሁሩ ዶክተር እስማኤል ጎርሴን አነጋግሬ ነበረ። አንዳንዶች እንደሚሉት አሜሪካ ኢራቅን ስትወር ለነዳጇ፣ አፍጋኒስታን ስትሄድ ኦሳማ ቢንላደንን ብላ ነው ይባላል። የሶማሊያስ በሚል ጀመርኩላቸው። እንደምታውቀው ሶማሊያ በተለይ ከኢንዲያን ኦሽን አካባቢ ትልቅ ይህን በኦሽን አካባቢ ስላላት አብዛኛው በዛ በኩል ደግሞ የሚያልፈው ምንድን ነው ቦት ዛ ትልቅ ሰባ በመቶ የዓለም በዛ በኩል ነው የሚያልፈው። ጥቅሟን የሚቀናቀን ሀገርም አልነበረም። የቀዝጋዛ ጦርነት ዘመንም አክትሟል አልኳቸው። ትልቁ አሁን በተለይ የዚህ ቀንድ አፍሪካ ሁኔታ ብትመለከት ቻይናም ራሽያም ኢንዲያ ሌሎቹ፣ ነው ተርኪ አሁን በጣም እየተቀናቀናቸው ነው። በተለይ ጅቡቲ አካባቢ እንደምታውቀው የአሜሪካ ሚሊተሪ እና የቻይና ፎር ዘ ፈርስት ታይም ደግሞ ቻይና ዛ ሚሊተሪ አድርጋለች። እና ለእነሱ ለራሳቸው ምንድን ነው የሚባለው በአማርኛ ሮ ማቴሪያል፣ ሀብት ጥሬ ሀብት ነው። አዎ ለህዝብ ለሰው ልጆች ምንም ደንታ ያላቸው ፕሬዚዳንት ባራክ ኦባማ ባሰሙት ንግግራቸው በኢራቅ ጦርነት በሁለት ዓመት ጊዜ ውስጥ ሁለት ቢሊዮን ዶላር ብቻ ወጪ እንዳደረጉ ሲናገሩ ከሳቸው በፊት የነበረው አስተዳደር ግን በአንድ ወር ውስጥ ሁለት ቢሊዮን ዶላር ያወጣ እንደነበረ ተናግሯል ሲቀጥሉም ሽብርን ለመዋጋት በአሜሪካ የምድር ጦር ላይ የነበረውን ጫና በሚያስገርም መልኩ ከየትም አቅጣጫ ቀልብሰን ከደቡብ ኤዥያ እስከ ሳህል በረሃ መረቦችን በመዘርጋት በሊቢያ ከአካባቢው ሚሊሻ ጋር በመተባበር አደገኛውን የአይስል ኃይል አዳክመናል። በሶማሊያ የአፍሪካ ኅብረት የሚመራውን ዓለም አቀፍ ሰላም አስከባሪን በማገዝ ውጤት አስመዝግበናል። In Somalia, where U.S. operations support an African Union-led force and international peacekeepers. ዶክተር እስማኤል ጎርሴን ፕሬዚዳንት ኦባማ በስኬት ስለመፈጸማቸው እየተናገሩ ነው፣ አስተያየት ይኖሮት ይሆን አልኳቸው። ኦባማ በእኔ አመለካከት በዚህ በቴሮሪስትም በሌላ መደ ብዙ ጥሩ ነገር አልሰራ ይኖ ይሄ ድሮን የሚባል ሁልጊዜ ኮሶማሊያን ሄዶ የሚወዛቁ ነው። ጊዜ እኮ እነሱ የሚያዩት በራሳቸው መነጽር ነው የሚያዩት፣ ነገሮቹ እነሱ እኮ ይሄንን አይነት ወረቀት ሲያወጡ ለራሳቸው ነው እንጂ ለዛ ለሶማሌ ሕዝብ አደለም። ዛሬ ሶማሌ ሕዝብ በሁሉ ነገር በተለይ በዩኤን ኢንዲኬተር ሲታይ ወደ ወደ መጨረሻ ላይ እየወረደ ነው። ህዝቡ ሁለት ሶስተኛው በዛው ዲስፕሌስመንት የሚባል አሁን ሬፊጂዎች ናቸው እኮ በሶማሊያ ውስጥ እና ስለ የትኛው ነው የሚወራው? መንግስቱ ራሱ መንግስት የሚባለው እኮ ከራሳቸው ከመንግስት ቤትና ወደ አየርፖርት ለመሄድ እኮ በታንክ ነው የሚሄዱት እኮ። የትኛው ነው ያረጋጉትና ና የትኛው ነው የቀየሩት?